የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ዝግጅት አሁን ጀመረ። ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የሚፈልገው፣ ከማንም ጋር ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። እየተኮሳል ዶላር ነው። ሰው ይሞታል። ወጣት ነው ሽማግሌ እኮ አለ ይሞተው፣ ወጣት ነው ሊሰራ የሚችል ሰው ይሞተው፣ በዛም ሞተ፣ በዚህ ሞተ፣ ያው ነው። ጠቅላይ ሚኒስትር አብይ አህመድ ናቸው የሰማችኋቸው። በዛሬ ዕለት በሕዝብ ተወካዮች ምክር ቤት ተገኝተው ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ በሰፊው ይቀርባል። ማክሰኞ ሰኔ 7 2014 ዓም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ቆንጅታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ፓትሪክ ዲያ፣ የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው፣ የዕለቱ ዋና አዘጋጅ ጽዮን ግርማ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያም የሰዓቱን የዓለም ዜና እንደምናመሻችሁ እንደምናመሻችው የምሽቱን የዓለም ዜናዎች የማሰማችሁ ቆንጂ ይታየ ነኝ። የኢትዮ ንቃት የዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ በ30 ሺህ ብር ዋስትና ከእስር እንድትፈታ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ትናንት ሰኔ ስድስት ቀን የሰጠው ውሳኔ እንዲጸና የፌዴራሉ ከፍተኛ ፍርድ ቤት በዛሬው ዕለት አዟል። በጋዜጠኛ ተመስገን ደሳለኝ ላይ ደግሞ አቃቢ ሕግ ክስ ለመመስረት የጠየቀው የ15 ቀናት ጊዜ በፌዴራል የመጀመሪያ ደረጃ ፍርድ ቤት ተፈቅዶለታል። በገበያኑ የዩቱብ ሚዲያ መስራችና አዘጋጅ ሰሎሞን ሹምዬ እንዲሁም በሮሃ የዩቱብ ሚዲያ አዘጋጅ መዓዛ መሐመድ ላይ ፖሊስ ምርመራውን አጠናቆ እንዲያቀርብ ለሰኔ 13 ቀጠሮ ተሰጥቷል። ዝርዝሩን ከአዲስ አበባ ኬኔዲያባ ተይዟል። የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ ለሆነችው መስከረም አበራ በፌዴራሉ የመጀመሪያ ደረጃ የእስር ፍርድ ቤት የተሰጠው የዋስትና መብት እንዲሻር መርማሪ ፖሊስ ትናንት ያቀረበው ይግባኝ በፌዴራል ከፍተኛ ፍርድ ቤት ይግባኝ ሰሚ ችሎት ውድቅ ሆኗል። ከፍተኛ ፍርድ ቤቱ በዛሬ ችሎቱ መስከረም አበራ በ30 ሺ ብር ዋስ ከእስር ትለቀቅ በሚል የእስር ፍርድ ቤቱ የሰጠውን ውሳኔ እንዳጸና ጠበቃዋ አቶ ሄኖክ አክሊሉ ለቪኦኤ ገልጸዋል። እኛ እንግዲህ ፖሊስ እያለ ያለው ምንድን ነው? ሰበር ሰሚ ችሎት ፍርድ ቤት አቅርቤ ጉዳዩ ይታይልኝ ብሏል። እስካሁን አልፈታ አልፈታትም። በተያያዘ ዜና ከሳምንት በፊት የዋስትና መብታቸው ተሽሮ መዝገባቸው ወደ ፌዴራል የመጀመሪያ ደረጃ ፍርድ ቤት የተመለሰባቸው የፍትህ መጽሔት ማኔጂንግ ዳይሬክተር ተመስገን ደሳለኝ የገበያኑ ዩቲዩብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬ ና የሮሃ ዩቲዩብ ሚዲያ አዘጋጇ መዓዛ መሐመድም ዛሬ ፍርድ ቤት ቀርበዋል የፌዴራል የመጀመሪያ ደረጃ ፍርድ ቤት በዛሬ ችሎቱ በጋዜጠኛ ተመስገን ደሳለኝ ላይ አቃቢ ህግ ክስ እንዲመሰርት የ15 ቀናት ጊዜ እንደሰጠው ጠበቃው አቶ ሄኖክ ተናግረዋል ተመስገን ደሳለኝ ፖሊስ ቀርቦ ምርመራውን ጨርሻለሁ፣ ከዚህ በኋላ ማጣራ የለኝም፣ ለአቃቤ ህግ ጉዳዩን አስተላልፍ ያለው አለ። በዚህ ላይ አቃቤ ህግ ቀርቦ አዎ፣ መዝገቡ ደርሶኛል፣ ተደራራቢ ወንጀሎች ፈጽመዋል ብዬ ስለጠረጠርኳቸው መዝገቡን አይቼ ክስ እንደ መሰረት አስራ አምስት ቀን ጊዜ ይሰጠኝ በሚል ፍርድ ቤቱን ጠየቀ። ያ ይሄ ሊሰጥ አይገባ ምክንያቱም አቃቤ ሕግ ከመጀመሪያው ጊዜ ጀምሮ ይህን መዝገብ እንደሚከታተለው ተገልጿል። ለዚህ ለፍርድ ቤቱ ራሱ ያውቃል መዝገቡን ደረጃ መዝገቡ ያለበት ምንድን ነው የሆነው የሚለውን ነገር ያውቃል እና ምንም አያቀርብ እንደ አዲስ አስራ አምስት ከመጠየቁ ተገቢነት ያለው አይደለም። ይሄ ጊዜ ቀጠሮ ፍርድ ቤት በዋስ ሊለቃቸው ይገባል የሚል እና ተመሳሳይ ክርክሮችን አቀረበ። መጨረሻ ላይ ያው ፍርድ ቤቱ ለአቃቤ ሕግ ክስ የሚመሰረትበት አስራ አምስት ቀን ሰጥቻለሁ ብሎ ቀጠሮ ሰጥ የገበያኑ ዩቲብ ሚዲያ መስራችና አዘጋጅ ሰለሞን ሹምዬና የሮሃ ዩቲብ ሚዲያ አዘጋጇን መአዛ መሐመድን በተመለከተ ደግሞ ፖሊስ በሁለቱ ግለሰቦች ላይ የሚያደርገውን ምርመራ አለማጠናቀቁን ገልጾ ተጨማሪ 14 ቀን እንዲሰጠው ጠይቋል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱ ለፖሊስ ዛሬን ጨምሮ ስድስት የምርመራ ቀናትን በመፍቀድ ለሰኔ 13 2014 ዓ ም ተለዋጭ ቀጠሮ እንደሰጠ ነው አቶ ሄኖክ የገለጹት። ጉዳያቸውን በፍርድ ቤት በመከታተል ላይ የሚገኙት ሁሉም የሚዲያ ባለሙያዎች ሁከትና ብጥብጥ በማስነሳት ወንጀል ተጠርጥረው ነው በቁጥጥር ስር የዋሉት። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ሚኒስትር ቪክቶሪያ ኑላንድ ትናንት ሰኞ በሞቃዲሾ ከሶማሊያ ፕሬዚደንት ሐሰን ሼክ ሞሐሙድ ጋር ተገናኝተው ተወያይተዋል። ዩናይትድ ስቴትስ የጸጥታ የመልሶ እርቅና የለውጥ አጀንዳዎቻቸውን እንደምትደግፍ የገለጹላቸው መሆኑን የሚኒስቴሩ ቃል አቀባይ ቢሮ ያወጣው መግለጫ አስታውቋል። በተጨማሪም ዩናይትድ ስቴትስ በሶማሊያና በአፍሪካ ሕብረት መሪነት የሚካሄዱ ጸረ ሽብርተኛ ጥረቶችን መደገፏን እንደምትቀጥልም ምክትል ሚኒስትሯ ገልጸውላቸዋል። ሶማሊያ የተደቀነባትን ከባድ ድርቅና የምግብ እጥረት በተመለከተም የፕሬዝደንቱ የድርቅ ምላሽ ልዩ ተወካይ አብዲራህማን አብዲሻኩር ዋርሳሜ እና የተለያዩ የተባበሩት መንግስታት ድርጅት ተቋማት ተጠሪዎች ጋራ ውይይት ማካሄዳቸው ታውቋል። መግለጫው አስከትሎም የዩናይትድ ስቴትስ መንግስት ለአፍሪካ ቀንድ በመደበው ወደ 105 ሚሊዮን ዶላር የሚጠጋ አዲስ ሰብአዊ ድጋፍ በሶማሊያ የከበደ ረሃብን ለመከላከል የሚያስፈልግ አጣዳፊ የምግብ እርዳታ ና ሌሎችም ሰብአዊ ድጋፎችን ለመስጠት እቅድ ያለው መሆኑን ምክትል ሚኒስትር ኑላንድ መግለጻቸውን አመልክቷል። በሱዳን ዳርፉር ክፍለ ግዛት በአረቦችና አረብ ባልሆኑ ቡድኖች መካከል በተካሄደ ግጭት ከ100 የሚበልጡ ሰዎች መገደላቸው ተዘገበ። በክፍለ ግዛቲቱ በቅርብ ወራት በመቶዎች የተቆጠሩ ሰዎች ተገድለዋል። ይህ የኋለኛው ግጭት ባለፈው ሳምንት የተቀሰቀሰው ከምዕራብ ዳርፉር ዋና ከተማ ከኤልጌኒና 160 ኪሎ ሜትር ርቀት ላይ በሚገኘው ኩልቡስ ወረዳ በሬዚጋት አረቦችና አረብ ባልሆኑት ጊሜር ጎሳዎች መካከል መሆኑ ነው የተዘገበው። ይህ የኋለኛው ብጥብጥ የሚያሳየው በጀኔራል አብደል ፋታህ አልቡርሃን የተመራው ወታደራዊ መፈንቅለ መንግስት በዳርፉር የጸጥታው ሁኔታ ይበልጡን እንዲደፈርስ ማድረጉን የሚያመለክት ነው ተብሏል። ትናንት ሰኞ የተባበሩት መንግስታት ድርጅት ልዩ ተወካይ ቮልከር ፐርዝ ኮልቡስ ላይ የተካሄደው ብጥብጥ ተቀባይነት እንደሌለው ገልጸው የግጭቱ መሰረታዊ መንስኤ መፍትሄ እንደሚያስፈልገው አጉልቶ የሚያሳይ ነው ብለዋል። የ1994ቱ የሩዋንዳ የዘር ጭፍጨፋ ቀንደኛው በገንዘብ አስተባባሪ ተብለው የተወነጀሉት ፌሊሲየን ካቡካ ፍርድ ቤት መቆም ይችላሉ ሲል የሄጉ የተባበሩት መንግስታት ድርጅት ፍርድ ቤት ትናንት ውሳኔ ሰጠ። የፍርድ ሂደቱ በአስቸኳይ መጀመር አለበት ብሏል። የ87 ዓመቱ ካቡጋ ለ25 ዓመታት ተሰውረው ኖረው ከሁለት ዓመታት በፊት ፓሪስ ውስጥ መያዛቸው ይታወሳል። ጠበቆቻቸው በሕመም ምክንያት የፍርድ ሂደታቸው እንዲቋረጥ ባቀረቡት ጥያቄ አሳማኝ ምክንያት አልሰጡም ነው ያለው ችሎቱ። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በዩናይትድ ስቴትስ ዜና በአሜሪካውያን ላይ የነዳጅና የምግብ ዋጋ ማሻቀቡ እንዲሁም የኢንቨስትመንት ገንዘባቸው እየተነነ መሄዱ በፕሬዝደንት ጆ ባይደንና በአስተዳደራቸው ላይ ጫና አሳድሯል። የዋጋ ግሽበቱና የድርሻ ገበያ ዋጋ መውደቁን ተከትሎ የፕሬዝደንት ጆ ባይደን የሕዝብ ድጋፍ መጠን ቀንሷል። ይህ የሆነው ወሳኝ የሆኑት ፕሬዝደንታዊ ስልጣን አጋማሽ ምርጫዎች ከመንፈቅ ያነሰ ጊዜ በቀራቸው በዚህ ወቅት መሆኑ ነው። ትናንት የፕሬዝደንቱን የመራጭ ድጋፍ ማሽቆልቆል በሚመለከት በጋዜጠኞች የተጠየቁት የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ፕሬዝደንቱ ለሕዝቡ በገቡት ቃል ላይ አትኩረው እየሰሩ ናቸው ሲሉ መልስ ሰጥተዋል። በቅርቡ ከፍ ብሎ የነበረው የዩናይትድ ስቴትስ ቁልፍ የድርሻ ዋጋ ሰንጠረዥ ኤስ ኤን ፒ 500 የሚባለው በ20 ከመቶ ማሽቆልቆሉን ተከትሎ ስለተደቀነው አስከፊ የምጣኔ ሀብት ሁኔታ ተጠይቀው ሲመልሱ እንዲህ ብለዋል። የአሜሪካ ሕዝብ እነዚህን ፈተናዎች በሚገባ ለመጋፈጥ በሚያስችለው ቁመና ላይ ይገኛል። የዩናይትድ ስቴትስ ፌዴራል ሪዘርቭ የዋጋ ግሽበቱን ለመቆጣጠር በዚህ ሳምንት እንደገና የወለድ መጠኑን ከፍ ያደርገዋል ተብሎ ይጠበቃል። የሩሲያ ኃይሎች ከሲቬሮ ዶኔትስክ ጋር የሚያገናኘውን የመጨረሻውን ድልድይ እንዳፈረሱት የዩክሬን ባለስልጣናት ተናገሩ። በዚህም የተነሳ በቅርብ ሳምንታት ዋና የውጊያ ግንባር ሆና ከሰነበተችው የምስራቅ ዩክሬኗ ከተማ አሁንም ያልወጡ ሲቪሎችን ማውጫ መንገድ እንደሌለ ነው የገለጹት። ሩሲያውያኑ መሃል ከተማዋን ለመያዝ እየሞከሩ መሆናቸውን የዩክሬን የጦር ሰራዊት አስታውቋል። የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪ ዶንባስን ለመቆጣጠር እየተካሄደ ያለው ጦርነት በአውሮፓ ከተካሄዱ ከባድ ጦርነቶች አንዱ ሆኖ በታሪክ የሚመዘገብ ነው ብለዋል። በዚህ ውጊያ የምንከፍለው ዋጋ እጅግ ከፍተኛና አስፈሪ ነው ያሉት ዜሌንስኪ አጋር ሀገሮች ዘመናዊ መድፎችን እንዲልኩ እንደገና ተማጽነዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ዝግጅታችንን ነው። ማክሰኞ ሰኔ 7 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። በቀጥታ ስርጭት የምስልና ድምፅ አቀናባሪያችን ጆጌል ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ዕለቱ አቪርዕዝ ከማምራታችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን እናሰማችሁ። ከስድስት ወር በላይ ነው። አንድ ጊዜ ነው፣ በመሀል ያገኘኋቸው። በመሀል ያው በቮይስ መሴጅ ነው ያገኘኋቸው። በተለያዩ አንድ የኤንጂኦ ጓደኞች ጓደኛ ያለ እንደምንም ብሎ ከአንድ ደቂቃ ባልበለጠ ቮይስ መሴጅ አመጣልኝ። ያኔ የድምፅ መልእክት ያኔ ሰምኋቸው። የድምፅ መልእክት ሰላምታን በመልእክተኛ ይሰኛል። የስልክና የኢንተርኔት አገልግሎት በተቋረጠባት ትግራይ ክልል ለሚገኙ ቤተሰቦቻቸው ሰላምታ ለማድረስ ድምፅ እየቀረጹ እንደሚልኩ የተናገሩ አንዳንድ የአዲስ አበባ ነዋሪዎች ውስጥ ነው ቀደም ብሎ የሰማችሁት። ሙሉ ዝግጅቱ በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ ቀደም ብለን በመግቢያው ያስተዋወቅነው ዝግጅት ነው። ከህወሓት ጋር ድርድር ለማድረግ በሚያስፈልጉ ቅድመ ሁኔታዎች ጥናት እየተደረገ መሆኑን ጠቅላይ ሚኒስትር አብይ አህመድ ዛሬ ገለጡ። የኢትዮጵያ ፌዴራል መንግስት ከህወሓት ጋር የሚደራደረው ምን አይነት ሁኔታዎች ሲሟሉ እንደሆነ የሚያጠና ኮሚቴ ተቋቁሞ በስራ ላይ መቆየቱንም ጠቅላይ ሚኒስትሩ ለፓርላማው አስታውቀዋል ድርድሩም የሚካሄደው በዚሁ ኮሚቴ መሆኑን የገለጹት ጠቅላይ ሚኒስትሩ በአቶ ደመቀ መኮንን የሚመራው ኮሚቴ ለድርድር በሚያስፈልጉ ጉዳዮች ላይ የሚያደርገውን ጥናት አጠናቆ በሁለት ሳምንታት ጊዜ ውስጥ ለሚኒስትሮች ምክር ቤት እንደሚያቀርብም ጠቁመዋል። መንግስታቸው ሰላምን ለማምጣት ከፍተኛ ጥረት እንደሚያደርግ የተናገሩት ጠቅላይ ሚኒስትር አብይ የተለያዩ ችግሮች ውስጥ ይገኛል ላሉት የትግራይ ህዝብ፣ በማሰብ የተወካዮች ምክር ቤትም የሰላም ጥረቶችን እንዲደግፍ ሲሉ ጠይቀዋል። በተለያዩ ሀገሮች ውስጥ በድብቅ ድርድር እየተካሄደ እንደሆነ የሚሰራጩትን መረጃዎች የሐሰት ናቸው ብለዋል። በህግ ማስከበርም ስም በአማራ ፋኖ ላይ የጅምላ እስርና አፍና ተፈጽመዋል በሚል የሚቀርቡትንም ክሶች የሐሰትና በፋኖ ስም የመጠቀም ሙከራ ናቸው ነው ያሉት። ጠቅላይ ሚኒስትሩ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ሲመልሱ፣ የሚዲያ ባለሙያዎች እስርም ህግ የማስከበር እርምጃው አካል ነው ነው ያሉት። ኬኔዲ አባተ ነው የተከታተለው። ጠቅላይ ሚኒስትር ዓብይ አህመድ የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አስራ ሶስተኛ መደበኛ ጉባኤ ላይ ከአባላት ለተነሱላቸው በርካታ ጥያቄዎች ምላሽ ሰጥተዋል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል ከህወሓት ጋር በተለያዩ ቦታዎች ድርድር እየተካሄደ ነው በሚል የሚወጡ መረጃዎችን የተመለከተ የሚገኝ ሲሆን ጠቅላይ ሚኒስትሩ እነዚህ መረጃዎች ሐሰት መሆናቸውን በመግለጽ አስተባብለዋል። እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ ምንፈልገው ይንን ነው ቢልፍ ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው። ከማንም ጋር ለምን ከእያንዳንዷ የሰላም ቀን ትርፍ ስለምናገኘው ጥቂት ትኩሳት ዶላር ነው። ሰው ይሞታል። ወጣት ነው ሽማግሌ እኮ አለ ይሞተው፣ ወጣት ነው ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይህ እንደተጠብቀ ሆኖ ናይጀሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ የሚባል ተረት ግን ተረት ነው። ሆኖም መንግስታቸው ሰላም ለማምጣት በመስራት ላይ መሆኑን የገለጹት ጠቅላይ ሚኒስትር አብይ ከህወሀት ጋር ድርድር ለማድረግ የሚያስፈልጉ ቅድመ ሁኔታዎችን የሚያጠና ኮሚቴ መቋቋሙን ተናግረዋል። ኮሚቴው የጥናቱን ሪፖርት ሲያቀርብና ከህወሀት ጋር ንግግር ሲጀመር ለህዝቡ ይፋ እንደሚደረግም ነው የገለጹት። ፓርላማው ብቻ ሳይሆን የኢትዮጵያ ህዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዞችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትን ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል። ክቡር አቶ ደመቀ መኮንን የሚመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ምን ትፈልጋለች ዝምሮ ድርድር አይካሄድም። ብዙ ስራ አለ። ምን ሲሳካ ነው ምንነጋገረው እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል። እስከዛ ድረስ እስካሁን ለአስፈፃሚ ሪፖርት አላቀረበም። ምናልባት በሚቀጥሉት አስራ አምስት ቀናት እንጠብቃለን። ኮሚቴው ሪፖርት ይዞ ሲቀርብ አንድ፣ ሁለት፣ ሶስት፣ አራት ሲሟሉልኝ ንግግር ማድረግ ይችላለሁ። በዚያ ሳይድ ይሄ ይሄ ሊሟላ እፈልጋለሁ፣ እኔ ደግሞ ይሄን አደርጋለሁ ለሰላም ስለ ይሄ ዋጋ ከፍላለሁ የሚል ሀሳብ ሲመጣ ለህዝባችን በግልጽ እናውጃለን። የሚደራደረውን ኮሚቴ ይኸው ኮሚቴ ነው። እኔ ናይጄሪያ እጄ ሶማሌ እ የምገናኝበት ምክንያት የለም። ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እኛ ውጊያ አልደበቅንም እኮ ውጊያ መቷል። አገር ተደፍሯል። በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት ምን አስደበቀን? ጥናቱን በማድረግ ላይ የሚገኘው ኮሚቴ መቼ እንደተቋቋመና ከመቼ ጀምሮ ወደ ስራ እንደገባ ግን ጠቅላይ ሚኒስትሩ በማብራሪያቸው አላነሱም። በመንግስት በኩል ሰላምን ለማምጣት ከፍተኛ ጥረት እንደሚደረግም የተናገሩት ጠቅላይ ሚኒስትሩ የተወካዮች ምክር ቤትም የተለያዩ ችግሮች ውስጥ እንደሚገኝ ለገለጹት የትግራይ ህዝብ በመቆርቆር የሰላም ጥረቶችን እንዲደግፍ ጠይቀዋል። በሰላም የሚገኝ ማንኛውም ድል ደግሞ ካለ ማንኛውም ደግሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን። አሁን ሪፖርት ሳስፈጻሚ ሲቀርብ ወዲያው ለህዝባችን ድክለ እናደርጋለን። በእነዚህ በእነዚህ ፖይንቶች ለመነጋገር ዝግጁ ነን ብለን ሰላም ከመጣ ነንበር ዋን ተጠቃሚ ትግራይ ነው። አንደኛው መፈናቀል ብላለች እህት አንደኛ የሚጠቀመው የትግራይ ህዝብ ነው፣ ከፍተኛ ችግር ላይ ስለሆነ ይሄ ፓርላማ ለዚያ ህዝብ መቆርቆር አለበት። ከሆነ ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎች ሰዎቹ እንዶ ደንታ የላቸውም። ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ይሸዋቸው አይደለም። እነሱ እንደ ውሃ ካገኙ ይሸዋቸው አይደለም። ህዝቡ ይጎዳል መሀል ላይ ብሎ ማሰብ ከሁላችን የሚጠበቅ መሰለኝ። በህግ ማስከበር ስም ባለፉት ሳምንታት በዜጎች ላይ የመብት ጥሰቶች፣ አፈናና የጅምላ እስር ተፈጽመዋል በሚል የቀረበላቸውን ጥያቄም ጠቅላይ ሚኒስትሩ አስተባብለዋል። ህግ የማስከበር ያሉት እርምጃ በህብረተሰቡ ጥያቄ የተጀመረ እንደሆነና በተገኘው ውጤትም ህብረተሰቡ ደስተኛ መሆኑንም ነው የገለጹት። ባለፉት ሁለት ወራት እጅግ ውጤታማ የህግ ማስከበር ስራ የተሰራው በኦሮሚያ ክልል ነው ያሉት ጠቅላይ ሚኒስትር አብይ በዚህም ከአንድ ሺህ በላይ የሸኔ አባላት ተገድለዋል፣ በሺዎች የሚቆጠሩ ደግሞ ተማርከዋል ሲሉ አክለዋል። በሁለተኛ ደረጃ ውጤታማ ስራ ተሰርቷል፣ ባሉት በአማራ ክልል ደግሞ የተገደሉ ሰዎች ስለ መኖራቸው ባይገልጹም በቁጥጥር ስር ከዋሉት መካከል 3500 የሚሆኑት የከዱ የሰራዊት አባላት እንደሆኑ ጠቅሰው ከፋኖ ጋር በተያያዘ ለሚቀርበው ውንጀላም ምላሽ ሰጥተዋል። ፋኖ ለአማራም ለኢትዮጵያ ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል። በጀግነት ይዋጋ። በለፊትም እሱ የአብይን ውዳሴ ምገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም ወደፊትም፣ አርጓል ያደርጋል፣ እያደረገም ያለው ይሄ። መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ያደርግ ጥሩ አይደለም። በከተማ ቶቅስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ሕፃን መጥረፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅ ድብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅ ድብር አይሰራም። ፋኖ ሕፃን አይጠልፍም። ሴት አይደፍርም። መስመር ሲባጎ ለጥፈው ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ፣ የማታውቅ ሆነ ሄዱና ጠይቁ ህዝባችሁ። በነገራችን ላይ ክብረቶ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርመውት ሶስት ሺ አምስት መቶ ሰው የታሰረው የከዳ ሰራዊት ነው። ሶስት ሺ አምስት መቶ ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከሁለት ሺህ በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ የከዳ ብሎ ፋኖ ከት የመጣ ነው። በየአካባቢው የሚካሄዱ የህግ ማስከበር እርምጃዎች በክልሎች የጸጥታ ኃይሎች ብቻ እንደሚካሄዱም ያብራሩት ጠቅላይ ሚኒስትሩ፣ እርምጃው ተጠናክሮ ይቀጥላልም ነው ያሉት። አማራ ክልል ባለኝ መረጃ ብዙ ከተማዎች ሰው እናቶች ተኝተው እያደረው ያሉት አሁን የጥይት ድምፅ ስለቀነሰ የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች ከሚዲያ ባለሙያዎች መታሰር ጋር በተያያዘ ለተነሳላቸው ጥያቄ በሰጡትም ምላሽ እርምጃው ህግ የማስከበር አካል እንደሆነ አብራርተዋል። አንድ ሰው ጠዋት አክቲቪስት ነው አንቂ ነው፣ ከሰዓት ፖለቲከኛ ነው፣ ከዛ ደግሞ ጋዜጠኛ ነው ሲያባላ አክቲቪስት ነው፣ ሲጠየቅ ደግሞ ጋዜጠኛ ነው። ይህም ትክክል አይደለም። ወገኖቼ በቋፍ ነው ያለው ይሄ ሀገር መጠናከር አለበት። ዝም ብሎ ማንም እየተነሳ መከላከያን የሚያፈር ስራ ሲሰራ አትደግፉ። እነዚህ አክቲቪስቶች እናንተ የምታወሩላቸው እኮ በኢሜይል የአማራ ጀነራል አትዋጋ የኦሮሞ ጀነራል አትዋጋ እያሉ መከላከያ የሚያፈርሱ ናቸው። መከላከያ ከፈረሰ በማንኛውም ሞመንት ውስጥ ተፈርሳለ። ተቋም የሚያፈርሱን ሰዎች አክቲቪስት ነው ጋዜጠኛ ነው እያንስን አንስታቸው ኦሮሞን አማራ ላይ እስላም ክርስቲያን ተነስ፣ ክርስቲያን ተነስ የሚል ጋዜጠኝነት ነው። አብሮ የኖረ ህዝብ እንደፈለገ የሚያባላ ሳይስ ቸገር ኮ ተነስ ይላል ተነሱ። ሚዲያ ላይ ህገ ወጥ ነው፣ የትክክል አይደለም መቀስቀስ አይቻልም። ይታሰራል ተቀሰቀሰል የሀገር ሉዓላዊነት መያዣ አድርጎ ዴሞክራሲ የለም። ሀገር ሲኖር ዴሞክራሲ ይህ እኮ የኢትዮጵያ ዴሞክራሲ ነው። ኢትዮጵያ ፍሰ ምን አለ ዴሞክራሲ። ከአሁን በኋላ መከላከያ በማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ ቢኮዝ መከላከያ ከፈረሰ የለም። ጠቅላይ ሚኒስትሩ የሀገራዊ ምክክር ኮሚሽኑን ተግባራት ጨምሮ በሌሎችም ጉዳዮች ላይ ለተነሱላቸው ጥያቄዎች ሰፊ ማብራሪያና ምላሽ ሰጥተዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ጤና ድጅ፣ አመሰግናለሁ። በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ኦሮሚያ ክልል ነው የምንሻገረው። በኦሮሚያ ክልል ምዕራብ ወለጋ ዞን ጊምቢና ቄለም ወለጋ ዞን ከተሞች ውስጥ በመንግስት ኃይሎችና ና የመንግስት ባለሥልጣናት ሸኔ በሚሏቸው ራሳቸውን የኦሮሞ ነጻነት ጦር ብለው በሚጠሩት ታጣቂዎች መካከል የተኩስ ልውውጥ መካሄዱን የአሜሪካ ድምፅ ያነጋገራቸው የየከተሞቹ ነዋሪዎች አመልክተዋል። ጋምቤላ ከተማ ውስጥም ከማለዳው አንስቶ እስከ ረፋዱ ድረስ የዘለቀ የተኩሱ ድምፅ ይሰማ እንደነበር ነው ነዋሪዎች የተናገሩት። በሌላ ዜና የጋምቤላ ክልል ኮሚኒኬሽን ጽሕፈት ቤት በዛሬው ዕለት በማህበራዊ መገናኛ ገጹ ላይ ባሰፈረው ጽሑፍ በጋምቤላ ከተማ ተኩስ ከፍተው ነበር ባላቸው የሸኔና የጋምቤላ ነጻነት ግንባር አባላት ላይ እርምጃ ተወስደዋል ነው ያለው። የኦሮሚያ ክልል ባለስልጣናት ደግሞ ጊምቢና ደንቢዶሎ ውስጥ ተፈጥረዋል ስለተባሉት ሁኔታዎች መረጃ እንደሌላቸው አመልክተዋል። በሌላ በኩል ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የተናገሩት አቶ ኦዳ ተርቢ ዛሬ በማህበራዊ መገናኛ ገጻቸው ላይ ባወጡት ጽሁፍ ከጋምቤላ ነጻነት ግንባር ጋር በመሆን ደንቢዶሎ ከተማ ላይ የጋራ ዘመቻ እያካሄዱ መሆናቸውን ተናግረዋል። ዳኮር መልካ ነው የተከታተለው። በኦሮሚያ ክልል ምዕራብ ወለጋ ዞን ጊንቢ ከተማና አካባቢው ዛሬ ከማለዳው 12 ሰዓት ጀምሮ የተኩስ ድምፅ መሰማቱን ለደህንነቴ ስለምሰጋ ስሜያ ይጠቀስ ያሉ አንድ የጊንቢ ነዋሪ መሆናቸውን በስልክ የገለጹ ግለሰብ ተናግረዋል የተኩስ ልውውጡ የተካሄደውም በመንግስት ኃይሎች እና መንግስት ሸኔ በማለት በአሸባሪነት ከፈረጀው ራሱን የኦሮሞ ነፃነት ሰራዊት ብሎ በሚጠራው የሸማቂ ቡድን መካከል መሆኑን ገልጸው ይህ ዘገባ እስከተጠናቀረበት ጊዜ ድረስ ማለትም እስከ ከቀኑ አስር ሰዓት መቀጠሉን ግለሰቡ ተናግረዋል። ዋኔ ወልባኔ ላለ ምድነሚሆና እንጅሮሶችን ተቆዩ እንሮ ሳቴ ኩለለማ ቃሴቱ ከቤት ወተን አላየንም። ምንም አይነት እንቅስቃሴ የለም። ከንጋት አስራ ሁለት ሰዓት ጀምሮ ተኩስ እስካሁን እስከ አስር ሰዓት በከተማው ዙሪያ ሙሉ ይሰማል። በተለይ በበዴሳ፣ መኮ፣ ሰርጤ፣ ጮሊ፣ ጫንጮ፣ ሰሪቲና ሌሎችም ስፍራዎች ላይ ተኩስ እየተሰማ ነው። እንደሰማነው የኦሮሞ ነፃነት ሰራዊትና የመንግስት ኃይሎች ናቸው የሚታኮሱት። ከጸጥታ ኃይሎች መካከል አምስት ሰዎች ሞተዋል እየተባለ ነው። ከሲቪሎች መካከልም የቆሰሉ እንዳለ እየተነገረ ነው በተጨባጭ ማረጋገጥ ባልችልም nouveau y በቄለም ወለጋ ዞን ደንቢዶሎ ከተማ ውስጥም ከማለዳው አሥራ ሁለት ሰዓት ተኩል ጀምሮ በመንግስት ኃይሎችና በሸማቂዎቹ መካከል ከፍተኛ የተኩስ ልውውጥ እንደነበር በስልክ የገለጹ የከተማው ነዋሪ መሆናቸውን የተናገሩ ግለሰብም ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ ድምፃቸውን በሬዲዮ እንዳይሰማ ጠይቀዋል። የተኩስ ልውውጡ እስከ ቀኑ ስድስት ሰዓት ተኩል መቆየቱን በመጠቆም ከስጋት የተነሳ ቤት ውስጥ መሬት ላይ ተኝተው የሚሆነውን በመጠባበቅ ላይ እንደቆዩ ገልጸዋል። ሸማቂዎቹ ደንቢዶሎ ውስጥ ቆይተው ፎቶ ተነስተው በማህበራዊ መገናኛ ገጽ ላይ መለጠፋቸውንና ከሰዓት በኋላ ደግሞ የመንግስት ኃይሎች ከተማ ውስጥ መግባታቸውንና ውስጥ ለውስጥ ያሉ ሱቆች መከፈት መጀመራቸውን ገልጸዋል። ከተማይቱ ከፍተኛ ውጥረት ውስጥ መግባቷንና ነዋሪዎችም ከቤታቸው ሳይወጡ መቆየታቸውን ጨምረው ገልጸዋል። የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዳሳ የነገሩህን ጠይቃቸው ሲሉ አጭር ምላሽ በመስጠት የስልክ ጥሪውን አቋርጠዋል። የክልሉ ጸጥታና አስተዳደር ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ በበኩላቸው ስለ ጉዳዩ መረጃ እንደሌላቸውና ሌላ ጊዜ እንድንደውልላቸው በስልክ ገልጸዋል። በሌላ በኩል በጋምቤላ ክልል ክልል ጋምቤላ ከተማ ውስጥም ከዛሬ ማለዳ ጀምሮ በመንግስት ኃይሎችና ራሱን የጋምቤላ ነጻነት ግንባር ብሎ በሚጠራው ሸማቂ ቡድን መካከል የተኩስ ልውውጥ መካሄዱን ያነጋግርናቸው የከተማው ነዋሪዎች ገልጸዋል። ጦርነት ነው፣ ተኩስ አይደለም። እስካሁን ድረስ አለ። ምንድን ነው እየሆነ ያለው? እስቲ ገና ነው። አይ አላወቁም። አሁን ገና የደረሰ ጉዳት ሳለ እርግጠኛ ነገር እርግጠኛ አደለውም። ገና ነው። አሁን ሰው የተደዋወቀ አይደለም። ሌላኛው የጋምቤላ ከተማ ነዋሪም ተኩሱ በተለይ በተለምዶ ጎንደር ሰፈር ተብሎ በሚጠራው አካባቢ ያየለ እንደነበር በመጥቀስ ከጠዋቱ አራት ሰዓት ተኩል በኋላ ግን መቆሙን ገልጸዋል። ማለት እንደ ኢንፎርሜሽን ኦነግና ጋነገ ተለዩ ሀይል እየተኩስ ነው የሚለው ከዛም ብላል ያህልና ሴ ተባልዳ ወንደር ሰፈር አካባቢ ነው በጣም ሀይለኛ ተኩስ የነበረው። የመንግስት መስሪያ ቤቶችም አሉ፣ ህዝብ የሚበዛበት ትንሽ ሱቅም ያለበት ኬርገባ ምናምን የሚባል እዛ አካባቢ ናቸው። እንቅስቃሴ የለም፣ ተዘግቷል። ምንም እንቅስቃሴ የለም። ከስንት ሰዓት ጀምሮ ነው ተኩስ የተከፈተው? ኖርማል የጀመሩ አስሁን ሰዓት አስራአንድ ሰዓት አካባቢ ይም ተኩስ ነበር፣ እስካሁንም ነበር። እስከ አራት ሰዓት ተኩል አምስት ሰዓት አካባቢ ራሱ ነበር። አሁንስ ቆሟል። አሁን ትንሽ በእኛ አካባቢ ሆነ የሚሰማ ነገር የለም። ሰዎች ተጎድተው ይሆን የተሰማ ነገር አለ? አዎ የተጎዱት ሰዎች አሉ። ብዙ የተጎዱት ማለት ተመትቶ የሚያነሳቸው ሰዎች እንደሌለው ምናምን ነው የተናገራሉ። የክልሉ ኮሚኒኬሽንስ ጽሕፈት ቤት በማህበራዊ ገጹ ላይ ከሰዓት በኋላ ባሰፈረው ጽሁፍ በጋምቤላ ከተማ ተኩስ ከፍተው በነበሩ የሸኔና የጋምቤላ ነጻነት ግንባር ላይ በጸጥታ አካላት በተወሰደ ጠንካራ እርምጃ ከተማውን ማረጋጋት ተችሏል። በታጣቂዎቹ ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሷል ብሏል። የተኩስ ልውውጡ ከማለዳው 12 ሰዓት ተኩል ጀምሮ ያለማቋረጥ ለረዥም ሰዓት መካሄዱንና ተቋርጠው የቀሩ የቡኑ አካላት ያላቸውን የማጥራት ስራ እያከናወነ መሆኑን ቢገልጽም በሕይወት በአካልና በንብረት ላይ የደረሰ ጉዳት ስለመኖር አለመኖሩ መጠኑ የተሰጠ መረጃ የለም። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በበኩሉ ሸኔ ብሎ በሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ወዳ ተርቢ ከአሜሪካ ድምፅ አፋን ኦሮሞ ክፍል ባልደረባ ነሞ ዳንዲ ጋር ባደረጉት የስልክ ቃለ ምልልስ በምዕራብ ኦሮሚያ ኦፕሬሽን አካሂደናል። በጋምቤላ ውስጥ ደግሞ ከጋምቤላ ነጻነት ግንባር ጋር በመሆን ኦፕሬሽን አካሄደናል ብለዋል። ኦፕሬሽኑም የትኞቹ ከተሞች እና ተቋማትን ኢላማ ውስጥ እንዳስገቡ ገልጸዋል። ኦፕሬሽን ያደደ ከጌስኔ ጅራ ሌጣ ኦሮሚያ ጋምቤላ ኬሰቲ እኒ ጋምቤላ ኬሰቴ አደ ብልሱማ ጋምቤላ ወሊንታኒ ከጌስኔ የተለያዩ ኦፕሬሽኖችን አካሂደናል። በምዕራብ ኦሮሚያና ጋምቤላ ውስጥ በጋምቤላ የተደረገውን ከጋምቤላ ነጻነት ግንባር ጋር በመሆን ነው ያካሄድ ነው። ያነጣጠርንባቸው ደግሞ እስር ቤቶች፣ የጦር መሳሪያ የሚቀመጥበትና የተለያዩ የመንግስት ተቋማት ላይ ነው ያነጣጠር ነው። በአሁኑ ጊዜ ኦፕሬሽኑን በስኬት አጠናቀናል። በኦሮሚያ ውስጥ ደግሞ ጊምቢ፣ ደንቢዶሎ፣ ኢናንጎና፣ ነጆ እንዲሁም የተለያዩ ቦታዎች ነው የተካሄደው። በዚያም በእስር ቤቶችና የጦር መሳሪያ የሚቀመጥበት ቦታ ላይ ነው ያነጣጠር ነው። ባለኝ መረጃ መሰረት በደንቢዶሎ ከአራት መቶ የሚበልጡ የፖለቲካ እስረኞች ተፈትተዋል። ኦፕሬሽኑ በአብዛኛው አካባቢ በስኬት ሲጠናቀቅ በጥቂት ቦታዎች ውስጥ አሁንም እንደቀጠለ ነው። ከጋምቤላ ነፃነት ግንባር ጋር ስምምነት ፈጽመው በጋራ መስራት ከጀመሩ አንድ ዓመት ማለፉን የገለጹት አቶ ወዳ በስልጠና ጦር መሳሪያና መረጃ በመለዋወጥ ጭምር አብረው እንደሚሰሩ በመግለጽ ዓላማቸው በጋራ መንግስትን መታገል መሆኑን አስታውቀዋል። በሚወስዱት እርምጃም ለሲቪሎች ጥንቃቄ እንደሚያደርጉ በመጠቆም በአሁኑ የተኩስ ልውውጥ ላይ ግን በሲቪሎች ላይ ጉዳት ለመድረስ አለመድረሱ መረጃ እንደሌላቸው ገልጸዋል። ራሱን የጋምቤላ ነጻነት ግንባር ጋነግ ብሎ የሚጠራው ቡድንም በማህበራዊ መገናኛ ገጹ ባሰፈረው ጽሁፍ በጋምቤላ ነጻነት ግንባር ጋነግና የኦሮሞ ነጻነት ሰራዊት ጋምቤላ ዋና ከተማ ውስጥ እያደረገ ያለው ኦፕሬሽን የብልጽግና መንግስት ሰራዊት ተቋማት የብልጽግና መንግስት አመራሮችና ሰራዊት ኢላማ ያደረገ መሆኑን አመልክተዋል። ከስድስት ወራት በፊት ከዚህ ቡድን አባላት መካከል ሀያ አራት የሚሆኑት እጃቸውን በሰላም ለመንግስት መስጠታቸውን የክልሉ መንግስት ማስታወቁን መዘገባችን ይታወሳል። ዛሬ ጋምቤላ እና ሁለቱ የምዕራብ ኦሮሚያ ከተሞች ውስጥ ተፈጥረዋል ስለተባሉ ሁኔታዎች የዞኑንና የክልሉን ባለስልጣናት እንዲሁም ፌዴራሉን ጨምሮ የኮሚኒኬሽንስ ጉዳዮች ተጠሪዎችን በስልክ ለማግኘት ያደረግናቸው ጥረቶች አልተሳኩም። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮች፣ በተከታዩ ርዕስ ደግሞ ከጋምቤላና ከኦሮሚያ ክልል ወደ ደሴ የሚወስድን ዘገባ ነው። ደሴ ከተማ ውስጥ ተፈጠረ በተባለ የተኩስ ልውውጥና የቦምብ ፍንዳታ የአምስት ሰዎች ሕይወት ማለፉ ተገለጸ። በትላንትና ዕለት ትጥቅ እንዲፈታ የታዘዘ አንድ ግለሰብ ፈቃደኛ ባለመሆኑ በተፈጠረ አለመግባባት የግለሰቡና የሁለት ባልደረቦቹ እንዲሁም የሁለት ፖሊሶች ሕይወት ማለፉን ነው የከተማዋ ፖሊስ ለአሜሪካ ድምፅ ያስታወቀው። ለዝርዝሩ መስፍን አራጌ። ትናንት የደሴ ከተማ ፖሊስ በወንጀል ይፈለጋል ያለውን ግለሰብ ለምርመራና ትጥቅ ለማስፈታት ሙከራ እያደረገ ሳለ ችግሩ እንደተፈጠረ የከተማዋ ፖሊስ መምሪያ ኃላፊ ኮማንደር አሳምነው ሙላት ገልጸዋል። ማነው የሚፈልገኝ? የሚል ሰጣ ገባዎች ነበሩ። ከሳ ላይ እንደ አይነት ሽፍታ የሆነ ሰው ተጥቃ ወርድ አታወርድ ሌላ እርምጃ ሲገባ ህዝቡ ይጎዳል በሚል እያባበሉ ወደ ጣቢያ መምጣትን ነው አማራጭ የተደረገው የነበረው። ህዝባችን ሊያቀው የሚገባው ፍርደኛ ሆኖ እንደዚህ አይነት ማሽሞንሞን የሚል ብዙ ኮሜንቶች ስምጡ። ይህ የተደረገበት እዛ ውስጥ ወይ ለማምለጥ ሁኔታ ይኖረዋል፣ እንደገና ደግሞ ህዝቡ የሚጎዳበት ፕሮባብሊቲ ይኖራል። ሰፊ የህዝብ ቁጥር የሚንቀሳቀስበት ኤሪያም ስለነበር ይህ እንዳይፈጠር ወደ ጣቢያ መውሰድ ስለነበረ የነ የተወሰደው አክሽን እዛ ተሄደ በኋላ ረተኛ ወና ፖሊስ ጣቢያ ገቡ። ከገቡ በኋላ ምርመራ ክፍል ላይ ነው በቃ እጅም መስጠት አለብህ። ትጥቅን ታወርዳለህ። ጉዳዮቹን ጉዳዮችን በተረጋጋ በውይይት መፈታት ያለበት በውይይት፣ በህግ ከሆነ በህግ ነው ትጥቅን ትፈታለህ ሲሉት ነው እዛው ላይ ግብረ አባሮቹ ይህ እያወያዩ ያሉ አመራሮችን ቢሮ ውስጥ ወዳውኑ ቦምብ የተጣለ በቦምብና በተኩስ ልውውጡ ፖሊስ ተፈላጊ ሲል የጠራው ግለሰብና ሁለት ግብረ አባሮቹ፣ እንዲሁም በምርመራ ተግባር ላይ የነበሩ ሁለት ፖሊሶች በድምሩ አምስት ሰዎች ወዲያውኑ ሞተዋል። አንድ ሰው መቁሰሉንና የግለሰቡ አጃቢ እንደነበር የተነገረለት አንድ ግለሰብ በቁጥጥር ስር መዋሉን ፖሊስ አስታቅሷል። ኮማንደር አሳምነው ግለሰቡ ተደጋጋሚ ወንጀሎችን ሲፈጽም ነበር ይላሉ። አንደኛ በተንታ ወረዳ በዘረፋ ወንጀል ወደ ስድስት አመት ተፈርዶበታል። ሁለተኛ በተውለደሬ ወረዳ በደሴ ዙሪያም እንደዙ ተፈርዶበት ማረሚያ ቤት ውስጥ ነበር። ማረሚያ ቤት እየታረመ እያለ አምልጦ ነበር። ተስር ቤት ተመለጠ በኋላ እዛም ላይ ክስ ቀረበለት። እስር ቤት ለማስመለጥ የተጠቀመባቸው እርምጃዎች ተደምሮ ወደ ሀያ አምስት አመት ገና እስራት የሚጠብቀው ነው ግለሰቡ እና ተስር ቤት አምልጦ ወጥቶ ጫካ ላይ ገብቶ የቆየው ከ ከዛ እንደወጣ ደግሞ ይሄንን ሳይጨርስ ወደ አሁኑ ሶስት ሰው ገደለ። ወደ ራሱን ወደ ኢንፎርማል አደረጃጀት ገብቶ ሁኔታዎችን እየተከታተለ ራሱን አጃቢ ሰይሞ ይንቀሳቀስ የነበረ ነው። ደቡብ ወሎ ላይ በተለይ በተንተ ወረዳም፣ በደሴ ዙሪያም፣ ተውለደሬም ላይ የመኪና አስቆሞ ዘረፋዎች በሰፊው ይሰማራ የነበረ አሁንም ደግሞ ይሄን የሚከታተለውን አመራር የማጥመርና የመከታተል እዛ ላይ እርምጃ ለመውሰድ ዝግጅቱን ጨርሶ ደሴ የገባበት ሁኔታ እንዳለ በቂ መረጃ ሲደርስ ነው ሁኔታዎች የተፈጠሩት። ከዚህ በተጨማሪ በደሴ ከተማ በቅርቡ በሁለት ወርቅ ቤቶች ላይ በተፈጸመው ዘረፋ ላይ ግለሰቡ እንዳለበት ማረጋገጫ አለኝ ይላል ፖሊስ። አንዳንድ የከተማ ነዋሪዎች ግን ግለሰቡ በዚህ ደረጃ ወንጀል ካለበት እንዴት እስካሁን ሳይያዝ ቆየ የሚል ጥያቄ ያነሳሉ። ኮማንድር አሳምነው ሲመልሱ በጥታ ኃይሉም በተለያዩ ስራዎች ላይ ቢዚ ሆኖ የቆየባቸው እሱን ወደ ሆኖ መያዝ የሚቻልበት ፕሮባብቲ እየተመቻቸ ባለበት ሰዓት ነው ይሄ ነገር የተፈጠረው። ለአሜሪካ ድምጽ አስተያየት የሰጡ የከተማ ነዋሪዎች ግለሰቡ የፋኖ አባል ነበር ሲሉ ፖሊስ በበኩሉ ህጋዊ ባለሆነ አደረጃጀት ራሱ ያስታጠቀ ነው ሲል ገልጾታል። እስከ አስር ደቂቃ የሚደርስ የተኩስ ልውጥ ከተደረገ በኋላ በከተማዋ ቧንቧ አደባባይ አካባቢ ተሽከርካሪዎች ለሰዓታት እንዳይንቀሳቀሱ ታግደው ነበር። ከቅርብ ጊዜያት ወዲህ በከተማዋ የሚሰሙ የተኩስ ልውጦች የደህንነት ስጋት ፈጥሮብናል የሚሉ የከተማዋ ነዋሪዎች እየተበራከቱ መጥተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። ቦትስዋና በትላንትናውና በዛሬው ዕለት በአፍሪካ ሕብረትና በዓለም የገንዘብ ድርጅት አይኤምኤፍ የተመራ የጸረ ሙስና ጉባኤ በማስተናገድ ላይ ናት። አይኤምኤፍ እንዳመለከተው የኮቪድ-19 ወረርሽኝ የመልካም አስተዳደር አስፈላጊነትን እጅግ አጉልቶ አሳይቷል። መግኖዲስ ዱቤ በቦትስዋና ጋቦሮኔ የተካሄደውን ይህን ጉባኤ ተከታትሎ ያደረሰንን ደረጀ ደስታ እንደሚከተለው ያቀርበዋል። የአይኤምኤፍ ምክትል ስራ አስኪያጅ አንቶኒ ሳዬህ በተለይም በኮቪድ-19 ቀውስ ሳቢያ አህጉሪቱ ሙስናን በመዋጋት ረገድ ከጊዜ ወደ ጊዜ እየጨመረ የሚሄዱ ፈተናዎች ከፊቷ ተደቅነዋል ይላሉ። በእርግጥ ሙስና ለረዥም ጊዜ አዳጋች ፈተና ሆኖ የቆየ ጉዳይ ነው። ነገር ግን ዛሬ የኮቪድ-19ን ወረርሽኝን፣ የዩክሬኑን ጦርነት፣ የአየር ንብረት ለውጥ የደቀናቸውን ፈተናዎችና በሳህል ያለውን የጸጥታ ሁከት የመሰሉ በርካታ ቀውሶች በአንድ ጊዜ በገጠሙበትና እንዲሁም የመልካም አስተዳደር እጦት ያለበት ሁኔታ ነገሩን ከመቼው የሚበልጥ አጣዳፊ ያደርገዋል። ሳየህ አክለውም ጠንካራ የኢኮኖሚ ተቋማት ያላቸው አገሮች አዳዲሶቹን ፈተናዎች ለመቋቋም የተሻለ እድል እንዳላቸውና ፈጥነው ለማገገም ዝግጁ መሆናቸውንም ይናገራሉ። ዓለም አቀፍ ወረርሽኝ በተከሰተበትም ወቅት አይኤምኤፍ ተጠያቂነትን ለማረጋገጥ የጸረ ሙስና ጥረቶችን አጠናክሮ መቀጠሉን አመልክተዋል። አይኤምኤፍ የሚሰጠውን የአስቸኳይ ጊዜ የገንዘብ ድጋፍ የሚቀበሉ ሀገራቶች ግልጽና ተጠያቂነት ያለው አሰራር ማሟላታቸውን ማረጋገጥ አለባቸው። ይህም ከኮቪድ-19 ጋር የተያያዙ የግዥ ኮንትራቶችን ይፋ ማድረግንም ያጠቃልላል። የኩባንያዎች ጥቅም የሚያስገኝ የባለቤትነት መብት፣ የሂሳብ ምርመራ ውጤቶችን ታትመው እንዲወጡ ማድረግና ከኮቪድ-19 ጋር የተዛመዱ ወጪዎችን ዝርዝር ሪፖርት ማቅረብንም ይጨምራል። ስር የሰደዱ የአስተዳደር ድክመቶች ሲከሰቱም የመፍትሄ አማራጮች መወሰዳቸውን ለማረጋገጥ ከባለስልጣናቱ ጋር በመተባበር እንሰራለን። አህጉሪቱ ሙስናን ለመዋጋት ቴክኖሎጂን መጠቀም አለበት የሚሉት ደግሞ የአፍሪካ ሕብረት ኮሚሽን ዲሬክተር ጃሜል ግሪብ ናቸው። Corruption, however, does not seem to be moving, and Africa remains the region most affected by this. The Muslim Godai would eat them for sabya Africa bazi hilasika <laughs> ilna mkerab media ragfatna. It huna ko ithalaj. Hulla chinum aratinyo abiyut kasaderao aun thailo tharna. Bayo taachchilai khamat ao yemat thamaan sammit thatakami digital technology imbumatagam Muslim nani magtaz adil kajachinu eninum lindatakam ሙስናን ለማጋለጥ የሚረዳ ቴክኖሎጂ መኖሩን ያመለከተው በሙስና ላይ ትኩረት የሚያደርገው ዓለም አቀፍ ትራንስፓረንሲ ኢንተርናሽናል በበኩሉ ያን የሚደግፍ የሕግ ማዕቀፍ ያለመኖሩ ከሌሎች ሁኔታዎች ጋር ተዳምሮ እድገትን እንደሚያደናቅፍ አስታውቀዋል። ሙስና በአብዛኛዎቹ የአፍሪካ አገሮች ልማትን እያዳከመ መሆኑን የተናገሩት ደግሞ የቦትስዋና የገንዘብ ሚኒስትር የልማትና የበጀት ጉዳዮች ኃላፊ ኦሊሲትሴ ማስሜጋ ናቸው። ደካማ አስተዳደርና ሙስና የውጭ ባለ ሀብቶችንና የመጣኔ ሀብት መጎልበትንና የዘመናዊነትን መስፋፋት የሚያግዙ ሁነኛ የንግድ አጋር መሆን እድል ያላቸውን ከሩቅ ሊያስፈራሩ የሚችሉ ወይም የሚገፉ መሆናቸውን መጥቀስ አለብኝ። ሲከፋም በህብረተሰብና በኢኮኖሚው ላይ የሚደርሰውን አሉታዊ ውጤት የሚያስቀጥል ተጽዕኖ የማድረግ አቅም ያላቸውን አይነት ባለሀብቶችን መሳብ ሊሆንም ይችላል ውጤቱ። የአፍሪካ መሪዎች እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ ም ሙስናን በቁርጠኝነት ለመዋጋት ቃል ቢገቡም በዓለም አቀፉ የአገሮች የግልጽነትና የሙስና ግንዛቤ ጠቋሚ ሰንጠረዥ ከሳራ በስተደቡብ የሚገኙ አገሮች ውጤት አሁንም በዓለም ዝቅተኛ ነው። ተከታዩ የመጽሔት ርዕስ ደግሞ ወደ ጄኔቫ ይወስደናል። ኮሚሽነር ሚሼል ባሽሌት ከኃላፊነታቸው እንደሚለቁ አስታወቁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባሽሌት የስልጣን ዘመናቸው የፊታችን ሐሴ ወር ላይ በሚያበቃበት ወቅት ኃላፊነታቸውን እንደሚለቁ ነው ያስታወቁት። ባሽሌት ይህን ያሉት በመንግስታቱ ድርጅት የሰብአዊ መብቶች ሀምሳኛ ጉባኤ መክፈቻ ላይ ባሰሙት ንግግር ሲሆን ለውሳኔያቸውም ተጨማሪ ማብራሪያ አልሰጡም። ሊሳሽ ላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር ስምኝሽ የቆየ እንደሚከተለው ታቀርበዋለች። ዓለም አቀፍ የሰብአዊ መብት አያያዞችን ይዞታ በተመለከተ ያካሄዱትን ጥናት ለጉባኤው ያቀረቡት ባቸሌት በጄኔቫ ለጋዜጠኞች በሰጡት መግለጫ በግል ምክንያታቸው ጡረታ ለመውጣት መወሰናቸውን ገልጸዋል። ውሳኔያቸው ከቻይና ጉዟቸው ጋር በተያያዘ ከቀረበባቸው ትችት ጋር እንደማይያያዝም አስታውቀዋል። የሰብአዊ መብት ተሟጋቾች ባቸሌት ወደ ቻይና ባደረጉት ጉዞ ቤይጂንግ በሺንጃንግ ግዛት በሚገኙ ማጎሪያ ካምፖች ውስጥ ወደ ሁለት ሚሊየን ዊገሮችን በግዳጅ ማሰሯን ሳያወግዙ ቀርተዋል በሚል ትችት አቅርበውባቸዋል። ባቸሌት ለሚዲያ ባደረጉት ገለጻ በድጋሚ በኃላፊነታቸው መቀጠል እንደማይፈልጉ ገልጸው መልቀቂያቸውን ለመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ያስገቡት ወደ ቻይና ከመጓዛቸው ከሁለት ወር በፊት መሆኑን አስረድተዋል። She told me he would love me to continue, but I explained to him that because of personal reasons, I need to ask him to continue. One of the things that I to continue. I I want to continue. I want to continue. I I want to ከረዥምና የካበት የስራ ልምድ በኋላ ወደ ሀገሬ ወደ ቤተሰቦች የመመለስ እፈልጋለሁ። ለረዥም ዓመታት በሚኒስትርነት ፕሬዚዳንትነትና ከፍተኛ ኮሚሽነርነት ካገለገልኩ በኋላ አሁን ጊዜው ይመስለኛል። አሁን የመመለስበት ጊዜ ነው። ቀደም ሲል ለጉባኤው አድርገውት በነበረው ንግግር የሚሰነዘሩባቸውን ትችቶች አንስተው አስተያየትም ሰጥተው ነበር። ባቸሌት ከቻይና ከፍተኛ ባለስልጣናት ጋር በሰብአዊ መብት ጥሰቶች ዙሪያ መነጋገራቸውን ገልጸው እነዚህም ሽብርተኝነትን ለመዋጋት መንግስት የሚጠቀምባቸውን ፖሊሲዎች፣ በብሔራቸውና በሃይማኖታቸው ምክንያት ለሚገፉ ሰዎች ሊደረግ ስለሚገባው ጥበቃና ለሴቶች ሊሰጥ የሚገባ ህጋዊ ከለላን እንደሚያጠቃልሉ ተናግረዋል። I also raised concern regarding the human rights situation of the Uyghur and other predominantly በዊገሮችና በሌሎች በሽንጃንግ የሚገኙ በአብዛኛው ሙስሊም በሆኑ ሰዎች ላይ ስለሚደርሰው የሰብአዊ መብት አያያዝ አንስቻለሁ። በሙያ ትምህርት ማሰልጠኛ ማዕከልና ና በሌሎች የእስር ቦታዎች ስለሚደርሰው የጅምላ እስር አካሄድና የመብት ጥሰቶችንም ጨምሮ የኔ ቢሮ በሽንጃንግ ስላለው የሰብዓዊ መብት ሁኔታ የሚያዘጋጀው ግምገማ ያንን እንዲያካትት እየተደረገ ነው። ሪፖርቱ ከመታተሙ በፊት ለመንግስት ተልዕኮ በመረጃው ላይ አስተያየታቸውን እንዲሰጡ ይደረጋል። በባቸሌት ላይ ትችት ከሚያቀርቡት መካከል አንዱ መቀመጫውን ዋሽንግተን ያደረገ ለዊገሮች ዘመቻ የተሰኘ ተቋም መስራችና ዋና ዳይሬክተር የሆኑት ሩሻን አባስ ናቸው። አባስ በቅርቡ ባቸሌት የቤጂንግን ትርክት በማስተጋባት በተባበሩ መንግስታት ድርጅት የሰብአዊ መብቶች ቢሮ ላይ አፍዘዋል ሲሉ አስተያየት ሰጥተው ነበር። በትዊተር ገጻቸው ላይም የመንግስታት ድርጅቱ የተመሰረተበትን መርሆና ኃላፊነታቸውን ዘንግተዋል በማለት ከኃላፊነታቸው እንዲለቁ ጠይቀው ነበር። የመብት አቀንቃኞች ባቸሌት ለረጅም ጊዜ ሲጠበቅ የቆየውን በቻይና የሰብአዊ መብት ጥሰት ዙሪያ የተዘጋጀውን ሪፖርት እንዲያወጡ ሲወተውቷቸውም ቆይተዋል። ከፍተኛ ኮሚሽነሯም ሪፖርቱ እሳቸው ስራ ሀሳባቸውን ከመልቀቃቸው በፊት እንደሚወጣ ገልጸዋል። ቤጂንግ ግን ማንኛውም የመብት ጥሰት ክስ አትቀበልም። ከፍተኛ ኮሚሽነሯ ለጉባኤው ባቀረቡት ረዘም ያለ ሪፖርት በዓለም ዙሪያ የተስፋፉ የመብት ጥሰቶች በሚሊዮኖች የሚቆጠሩ ሰዎችን ሕይወት እንዳወደመና ለድህነት እንደዳረገ አስረድተዋል። ባቸሌት ንግግራቸው በተለይ በዩክሬን እየተደረገ ባለው ጦርነት ላይ ያተኮረ ሲሆን ጦርነቱ የብዙ ሰዎች ሕይወትን ያጠፋ፣ ያበላሸና ያወደመ ነው ብለዋል። በተለይ በንጹሀን ዜጎች ላይ የደረሰው ስቃይ ለመጪው ትውልድም እጅግ መጥፎ ጠባሳ ጥሎ የሚያልፍ መሆኑንም አስምረውበታል። ባቸሌት በንግግራቸው በየካቲት 17 ቀን በዩክሬን ላይ ወረራ የፈጸመችውን ሩሲያ በርካታ ቁጥር ያላቸው የጦርነቱ ተቃዋሚ ሰልፈኞችን በጅምላ ማሰሯን አውግዘዋል። በሩሲያ ገለልተኛ ሚዲያዎች ላይ እየጨመረ የሄደው ቅድመ ምርመራና ክልከላ እጅግ የሚያሳዝን ነው ሲሉም ኮንነዋል። ክቡራትና ክቡራት አድማጭ ተመልካቾቻችን ለመጨረሻዊ መጽሔት ቱሪስት ደግሞ ወዲህ ወደ ዩናይት ስቴትስ እንመልሳችሁ። ትራምፕ በሐሰት የምርጫ ነክ ውንጀላዎቻቸው ገብተውበት ነበር ሲሉ ከፍተኛ የምርጫ አማካሪዎቻቸው መሰከሩ። እንደ አውሮፓውያን የዘመን አቆጣጠር ጥር 6 2021 ዓ ም በዩናይት ስቴትስ ምክር ቤት ሕንፃ ላይ የተፈጸመውን ጥቃት እየመረመሩ ያሉት የምክር ቤት ምርማሪዎች የቀድሞ ፕሬዚዳንት ዶናልድ ትራምፕ የቅርብ አማካሪዎቻቸው ቢያስጠነቅቋቸውም የ2020ን ምርጫ ተጭበርብረዋል የሚለውን የሐሰት ወሬ መንዛቱን ቀጥለው ነበር ሲሉ የወነጀሉበት ምርመራ ትናንትም፣ ሰኞ ቀጥሎ ውሏል። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያጠናቀረችውን እንግድ ወልዴ እንደሚከተለው ያቀርበዋል። በአሜሪካ ካፒቶል ላይ የተፈጸመውን ጥቃት በተመለከተ እየተካሄደ ያለው ምርመራ በዚህ ሳምንት ሲቀጥል ከሰባት የምክር ቤት የምርመራ ውሎች ሁለተኛ በሆነው በዚህ ሂደት ምክር ቤቱ የቀድሞው ፕሬዚዳንት ዶናልድ ትራምፕ የ2020 ምርጫን በኃይል ለመቀየር ሞክረዋል የሚለውን ክስ ማየቱን ቀጥሏል። ቤኒ ቶምሰን የዲሞክራቲክ ተወካይ ናቸው። የአሜሪካንን ሕዝብ እምነት ክደዋል። የመራጮችን ውሳኔ ችላ ብለዋል። ደጋፊዎቻቸውንም ሆነ አገሪቱን ዋሽተዋል። ሕዝቡ በምርጫ ከጣላቸው በኋላና ይህንንም ፍርድ ቤቶች ካረጋገጡ በኋላ በስልጣን ላይ ለመቆየት ሞክረዋል። መርማሪዎች እንዳሉት የቀድሞው ፕሬዚደንት በምርጫው ምሽት ወቅት አሸናፊነቴን ካላወጅኩ ብለው አስቸግረው ነበር። ዶናልድ ትራምፕ በወቅቱ እንዲህ ብለው ነበር ይህ በአሜሪካውያን ላይ የተፈጸመ ማጭበርበር ነው ምርጫውን ለማሸነፍ እየተዘጋጀን ነበር እንደ እውነቱ ከሆነ ምርጫውን አሸንፈናል ይህም አማካሪዎቻቸው ከሚሰጧቸው ምክር በተቃራኒው ነበር ቢል ስቴምፒየን የዶናልድ ትራምፕ የምርጫ ዘመቻ ኃላፊ ነበሩ እንዲህ ያለ ንግግር ለማድረግ በጣም ገና ነበር። ድምፅ ገና በመቆጠር ላይ ነበር። ድምፁ ገና ለቀናት እየተቆጠረ ነበር። እናም በእንዲህ አይነት ለማወጅ ጊዜው በጣም ገና ነበር። ከትረምፕ ሰዎች መሃል አሸናፊነን የሚለውን ሲገፉበት የነበሩት የቀድሞው ፕሬዚዳንት የምርጫ ጠበቃ የነበሩት ሩዲ ጁሊያኒ ብቻ ነበሩ። የዓይን ምስክሮች እንዳሉት በምርጫው ምሽት ጁሊያኒ ሰክረው ነበር። ጄሰን ሚለር የትረምፕ ምርጫ ዘመቻ ከፍተኛ አማካሪ Mayor Giuliani was saying, we want it. They're stealing it from us. Where'd all the votes come from? We need to go say that we won. ከንቲባው ጁሊያኒ ሲሉ የነበረው አሸንፈናል እየተሰረቅን ነው ይህ ሁሉ ድምፅ ከየት መጣ አሸናፊንን ብለን ማወጅ አለብን ነው ከዚህ ሐሳብ ጋር የማይስማማ ሁሉ ደካማ ተደርጎ ይታይ ነበር የቀድሞ ዋና አቃቤ ሕግ ቢልባር በሰጡት ምስክርነት ደግሞ የቀድሞ ፕሬዚደንት ምርጫ ካለፈ ሳምንታት በኋላ እና መሸነፋቸው ግልጽ ከሆነም በኋላ ምርጫው ተጭበርብሯል የሚለውን ክስ ገፍተውበት ነበር። ትንሽ ሞራል የሚነካ ነገር ነበር። ትራምፕ ይህን የሚያምን ከሆነ ከእውነታው ጋር ተለያይቷል። ተጭበርብሯል የሚለው ክስ የማይሆን ነው ብዬ ስለ እንኳ ወደ እውነታው ለመጠጋት ምንም ፍላጎት አል ነበረውም ብለዋል። ከሶስት ክፍላት ሀገራት የመጡ የምርጫ አስፈጻሚዎችና አንድ የሪፐብሊካን ፓርቲ ጠበቃ እንደተናገሩት የቀድሞ ፕሬዝደንት ምርጫው ተጭበርብሯል ብለው ፍርድ ቤት መሄዳቸው መሰረተ ቢስ ነበር። የምርመራ ኮሚቴው ጠበቆች እንደሚሉት ትራምፕ ምርጫው ተጭበርብሯል የሚለውን ውንጀላ በመጠቀም ወደ እርሳቸው ድርጅት የገባ በሚሊዮን የሚቆጠር ዶላር ሰብስበውበታል። የሪፐብሊካን ምክር ቤት አባላት ሁሉም በሚባል ደረጃ የጥር ስድስቱን መርማሪ ኮሚቴ ስራ ህገወጥ ነው በማለት የቀድሞውን ፕሬዝደንት ይደግፋሉ። የኮሚቴው ስራ ነገና ሐሙስ ሲቀጥል በእነዚህ ቀናትም የቀድሞ ፕሬዚደንት ትራምፕ በውሸት ምርጫውን አሸንፍ ያለው ለማለት የአሜሪካንን የፍትህ መስሪያ ቤት እንዴት ሊጠቀሙበት እንደሞከሩ ይመለከታል። አመሰግናለሁ። እንግዱ ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ሁለት ሰዓት ከአርባ ሰባት መሆኑን ያመለክታል። ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። ቀደም ብለን በመግቢያችን አስተዋውቀናችሁ ነበር የድምፅ መልእክት ሰላምታን በመልእክተኛ ይሰኛል። ተከታዩ ርዕስ የስልክና የኢንተርኔት አገልግሎት በተቋረጠባት ትግራይ ክልል ለሚገኙ ቤተሰቦቻቸው ሰላምታ ለማድረስ ድምፅ እየቀረጹ እንደሚልኩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናገሩ። አዲስ አበባ የሚኖሩ የትግራይ ተወላጆች ችግሩ እንዲቀረፍና ቤተሰቦቻቸውን እንዲያገኙ በክልሉ የተቋረጡት መሠረታዊ አገልግሎቶችም ዳግም ስራ እንዲጀምሩ ጠይቀዋል። ችግሩ ሰላማዊ መፍትሄ እንዲሰጠው ሲሉም ጥሪ አቅርበዋል። ከአንድ አመት በላይ ለሆነ ጊዜ በመለያየታቸው የቤተሰቦቻቸው ሁኔታ እንደሚያሳስባቸውም ተናግረዋል። አንዳንድ የአዲስ አበባ ነዋሪዎችን ያነጋገረው ዘጋቢያችን ገብረ ሚካኤል ገብረ መድን ተከታዩን አጠናቅረዋል። ቤተሰቦቻቸውን እየናፈቁ ከሚኖሩት የትግራይ ተወላጆች አንዱ የሆነው ቢንያም ሐዱሽ በስልኩ ስክሪን ላይ ያለውን የእጮኛውን ፎቶ እያየ ሁሌም እንደሚያስባት ይናገራል። ትዳር የመመሠረት እቅዳቸውም በጦርነቱ ምክንያት እንደተሰናከለ ይገልጻል። እንደ ማንኛውም ሰው ትዳር አድርጌ ቁም ነገር ደርሼ እንግዲህ ለመውለድ ለመክበድ ነበረ የኔ እቅድ ማለት ነው። የቤተሰቦቼ ፍላጎትም ያነበረ አጋጣሚ በአንድ ሳምንት ሊነት ልክ እንደመጣው አዲስ አበባ እንትን ተፈጠረ፣ ጦርነት ተፈጠረ። ያኔ ሁሉ ነገር ተበላሻሽ ማለት ነው። ቢኒያም በአንድ ዓመት ውስጥ አንድ ጊዜ ከትግራይ በመጣለት የድምፅ መልእክት የሚወዳትን እጩኛውንና የቤተሰቡን ሁኔታ የመስማት አጋጣሚ አግኝቷል። ኦልሞስት ከስድስት ወር በላይ ነው። አንድ ጊዜ ነው በመሀል ያገኘኋቸው። በመሀል ያው በቮይስ መሴጅ ነው ያገኘኋቸው። በተለያዩ አንድ የኢንጂኦ ጓደኞች ጓደኛ ያለ እንደምንም ብሎ ከአንድ ደቂቃ ባልበለጠ ቮይስ መሴጅ አመጣልኝ፣ የድምጽ መልእክት ያኔ የሰማኋቸው ሌላኛው በተመሳሳይ መንገድ በተላከለት የድምፅ መልእክት የቤተሰቦቹን ሁኔታ የማወቅ ዕድል ያገኘው የአዲስ አበባ ነዋሪ ኤፍሬም ጽሩ ይባላል። ከድምፅ መልእክቶቹ የተረዳውን ነገር እንዲህ ይገልጻል። ድምፅ መልእክቶቹ ያው ሰላምነን ይሉናል። ማለት ችግር አለ፣ በጣም ችግሮች፣ የመድሃኒት እጦት አንደኛ፣ ማለት የረሃቡን ችግር እንዳለው ነው። ግን ሞር የመድሃኒት መድሃኒት ቤት ዝግ ነው። ከትግራይ የሚመጡላቸው የድምፅ መልእክቶች አጫጭር ሆነው በይዘታቸውም አብዛኞቹ ሰላምታ የሚያቀርቡ ናቸው። በትግራይ ያለውንም ችግር በጨረፍታ ይጠቅሱታል። ሰላምዶ ከመይለኻ ተጣፊና ደሃይ ቤተሰብ ገለ ድሓኒ እያው ከመይለኻ ከ ብቻ ስንድ ካብዚ መከራ እዚ ከም ንወፀሉ ከመይለኻ ጥዕና ድሓንዲኻ እና ድሓኒና ብጀካ ናትካ ሸቅሎ ፅቡቅ አለና እግዚአብሔር ይመስገን ድሓኒና ምንም ይኮና ይህ ግን በጥቂቶች የተገኘ አጋጣሚ እንጂ በትግራይና ከትግራይ ውጭ ላሉ ሚሊዮኖች የተሰጠ እድል አይደለም። ላለፉት ዘጠኝ ወራት የቤተሰቦቿን ድምፅ የመስማት እድል ያላገኘችው የዮርዳኖስ ጸጋይ በስልኳ ውስጥ ያሉትን ፎቶዎች እያየች ከማስታወስ ውጭ አማራጭ የለኝም ትላለች። የቤተሰቦቿ ሁኔታ እንደሚያስጨንቃትም ትገልጻለች። ምንሰማው ነገር ስለሌለ ያስጨንቀኛል። ከባድ ነው። ተርበው መሞት የለባቸውም። ኪዳን ኃይለ የሚባል ሌላኛው አስተያየት ሰጪ እንባ በቀላቀለ ንግግሩ የወላጆቹን ድምጽ ከአንድ አመት በላይ ለሆነ ጊዜ ሰምቶ እንደማያውቅ ይገልጻል። ደስብ ከአመት በላይ አለማግኘት በሁሉ ነገር ማውጣት ከባድ ነው እና እኔ ከሙሰወጠን በጣም ይከብደኛል። ይህንም ብዬ ገብዋል። አስተያየት ሰጪዎቹ ለሚመለከታቸው አካላት የሚያስተላልፉት መልእክት አለ። ከቤተሰቦቻችን ጋር ተለያይተን ከዚህ በላይ መኖር የለብንም፣ ችግሩ ሰላማዊ መፍትሄ ማግኘት አለበት የሚል ስሜ ሚሊዮን አንድ ባ ቢያንስ ስልክ ባንክ ቢከፈት ቢያንስ ትንሽ አቅማችን በቻሉ መጠን እናግዛቸው ነበር። ስልክ ስልክ ከተከፈተ ቢያንስ በህይወት ይኑሩ አይኑሩ ትንሽ እኮ እናረጋግጥ ነበር እኮ ራሳችን። እኔ በጣም ጭንቀት ላይ ነው ያሉት። ብዙ ነገር ነው የሚያሳስብ። በህይወት ይኑሩ አይኑሩ አናቅ እግዚአብሔር ብቻ ነው የሚያውቀው። እኛ ልናቅ አንችልም፣ ምክንያቱም ረሃብ አለ፣ የመድኃኒት እጦት አለ፣ በዛ ላይ ኤሌክትሪክ የለም። ስለዚህ ኤሌክትሪክ ከሌለ ደግሞ ብዙ ነገር ነው ያለ የተገኘችው እንኳን ፈጭተ መብላታችን በጣም ከባድ ነው። ስለዚህ ምን እንደሚገጥማቸው አላውቅም። እኔ እንጃ ምን እንደምልህ አላውቅም። ይብን ያሳዝናል። ስለዚህ ግን ይብቃን፣ አሁንም ይብቃን። ቀ ያለፈውን አልፏል። እንግዲህ አሁን ወደ ሰላም መምጣት አለባቸው ሁለቱም አካላት መፈታት አለበት። ለዚህ ህዝብ ሰላም የመኝለት ያለው ሰላም እንዲሆን ሁሉ ነገር ኢንተርኔት ሆን ሁሉ ነገር እንዲከፈትለት ባንክ ምን ሆን ይችላል። በሁሉ ነገር ሰው የሚያስፈልገው ነገር ማግኘት አለበት። እንደ ሰው መጠን ማለት ነው። አንድ አንድ አለም ህዝብ ተካፋይ በመሆናችን ሁሉ ነገር ማግኘት አለበት ህዝባችን። እናትን አባትን በጊዜ አለመግኘት የምትፈልገው ሰዓት ላይ ከባድ ነው። በጣም የሚያስጨንቀኝ እና ሰላም ቢወር ደስ ይለኛል። በቅርቡ ለቪኦኤ ቃለመጠይቅ የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በትግራይ የተቋረጠውን የስልክና የኢንተርኔት አገልግሎት የማስጀመር እቅድ ይኖር እንደሆነ ተጠይቀው የሰጡት ምላሽ እንዲህ የሚል ነበር። አጠቃላይ በሰሜኑ ሀገራችን ክፍል በተፈጠረው ክራይሲስ ምክንያት በከፍተኛ ጉዳት ከደረሰባቸው ተቋማት አንዱ እና መሰረተ ልማት አንዱ የቴሌኮሙ አክሴስ ማድረግ በቻለበት መዘዋወር በቻልንበት የጸጥታ አካላት እንድንዘዋወር ሰኪር ባደረጉባቸው ኤሪያዎች ገብተን ጥገና አድርገናል። አገልግሎት እየሰጡ ናቸው ያሉት ማለት ነው። አሁንም ግን ሪስቶር ያልተደረጉ መዘዋወር ያልቻልንባቸው አካባቢዎች አሉ። በሰሜኑ ብቻ ሲሆን በሌሎችም አካባቢዎች እንደዚሁ ማለት ነው። እነዚህ አካባቢዎች እንግዲህ ኦፕሬሽን ለማድረግ የቴሌኮም አገልግሎት ለመስጠት የሚያስችለን ጥገና ለማድረግ አገልግሎት ለመስጠት ደንበኞቻችንን ለማግኘት ያጸጥታ ሁኔታ አጠቃላይ ሰጪ መሻሻሎች ሲኖሩ ወደዛ ገብተን እንሰራለን ማለት ነው። አስተያየት ሰጪዎቹ ሁኔታዎች ፈቅደው እስክንገናኝ ድረስ ሰላምታችን ለቤተሰቦቻችን ይድረስልን ብለው ይህን የድምፅ መልእክት ልከዋል። በጣም ወዳችኋለሁ አከብራችኋለሁ። ቤተሰቦች በሰላም በጤና እንትቆይልኝ ምኞቴ ነው። አቶ ገብረ መድህን ገብረጊዮርጊስ በሽሬ ያለ አከላም ገብረጊዮርጊስ በገጠር የሚገኝ አፈረን ወረዳ ጤና ህዳና ነው። ወንድማችሁ ኪዳነ ገብረጊዮርጊስ ለእናት ለአባቴ ለወንድምነቶቼ ሁሉ የትግራይ ህዝብ ሰላምታ ማድረስ እፈልጋለሁ። ለአሜሪካ ድምፅ ገብረ ሚካኤል ገብረ መትን አዲስ አበባ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ነጻና ዲሞክራሲያዊ ማህበረሰብ ያለ ጠንካራ ነጻና ገለልተኛ ፕሬስ ሊኖር አይችልም። ይህ የሚሆነው ጋዜጠኞች የመንግስትን የማታለልና የሙስና ተግባራትን ጨምሮ የዲሞክራሲ ተቋማትን የሚገድሉ እንቅስቃሴዎችና ተግባራትን ያለማቋረጥ ውጤታማ በሆነ መንገድ ስለሚያጋልጡ ነው። ጋዜጠኞች ሁልጊዜም ህዝብን ያሳውቃሉ። ያን በማድረጋቸውም መንግስትና የእጅ አዙር አስፈጻሚዎችን በሀቅ እንዲሰሩ ያደርጋሉ። የመረጃ ፍሰትን ለመቆጣጠርና ያልተፈለጉ የትችት ዜናዎችን ከህትመት ለማ ጥፋት የመንግስት ተዋናዮች እንዲሁም ለአምባገነን መሪዎችና መንግስታት ወኪል የሆኑ መንግስታዊ ያልሆኑ ድርጅቶች ሁልጊዜም ነፃውን ሚዲያ ዝም ለማሰኘት ከፍተኛና ብዙ ጊዜም ጨካኝ የሆኑ ዘመቻዎችን ሲያደርጉ ቆይተዋል። ጋዜጠኞች፣ አዘጋጆች፣ አሳታሚዎችና ሌሎች የሚዲያ ሰራተኞች ጥቃት፣ በሀሰት የተቀነባበረ ክስ፣ እስር፣ አካላዊ ጥቃትና ግድያ ሳይቀር ተፈጽሞባቸዋል። እንደ ድንበር የለሹ የጋዜጠኞች ቡድን ዘገባ ባለፉት አስርተ ዓመታት ውስጥ በመላው ዓለም ወደ 1100 የሚጠጉ ጋዜጠኞች ተገድለዋል። ይህ የአውሮፓውያን ዓመት ከገባ በኋላ እስካሁን 26 ጋዜጠኞችና ሁለት የሚዲያ ሰራተኞች ተገድለዋል። ወደ 460 የሚጠጉ ጋዜጠኞችና 18 የሚዲያ ሰራተኞች ታስረዋል። ዩናይትድ ስቴትስ በብዙ የዓለም አካባቢዎች የጥቃት ኢላማ የተደረጉት ጋዜጠኞች በእጅጉ ያሳስቧታል ሲሉ በተባበሩት መንግስታት የኢኮኖሚና የማህበራዊ ምክር ቤት የዩናይትድ ስቴትስ ተወካይ ሊሳ ካርቲ ተናግረዋል። በዚህ ዓመት በተለይ ሩሲያ ውስጥና በሩሲያ ቁጥጥር ስር ባሉ የዩክሬን ግዛቶች ያሉ ጋዜጠኞች ያሉበት ሁኔታ አስቸጋሪ ነው። ያለምን ምክንያት የተቀሰቀሰውንና አላስፈላጊውን የሩሲያው የዩክሬን ጦርነት ይዘግቡ ከነበሩት መካከል ቢያንስ ሰባት ጋዜጠኞች ተገድለዋል። ቢያንስ ሀያ አንድ የሚሆኑ ጋዜጠኞች ሩሲያውያን በሚቆጣጠሯቸው የዩክሬን አካባቢዎች ፍትሃዊ ባልሆነ ሁኔታ እየሰሩ ሲሆን ከመካከላቸው የብዙዎቹ እጣ ፈንታ በውል አልታወቀም። እነዚህ እጅግ ከገዘፈው ጥቂቶቹ ሊሆኑ ይችላሉ። እነዚህ የሩሲያ መንግስት ስለሚያካሄደው ጦርነት እውነተኛ ዘገባ እንዳይቀርብ ያለውን ፍራቻ ያሳያሉ። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ ላይ የጋዜጠኞችን ደህንነት ስለመጠበቅ የተናገሩት አምባሳደር ካቲ በመላው ዓለም ሴቶች ጋዜጠኞች ከሌላው በተለየ መልኩ ዛቻዎችና ጥቃቶች ይደርሱባቸዋል ከወንድ የሙያ ባልደረቦቻቸው በላይ የጾታና የጾታ ንክ ጥቃቶችም እየተፈጸመባቸው ሲሆን በተለይ ጥቃቱ ድረገጽ ላይ በከፍተኛ ሁኔታ እየጨመረ ነው ብለዋል። ዩናይትድ ስቴትስ በጋዜጠኞችና የሚዲያ ሰራተኞች ላይ የሚደርሱ ሁሉንም ዛቻዎች፣ እንግልቶችና ጥቃቶች ታወግዛለች። ነጻና ገለልተኛ ሚዲያ ለዲሞክራሲ፣ ለነጻ የመረጃና የሐሳብ ልውውጥ፣ ሙስናን ለመዋጋት መንግስትን የበለጠ ተጠያቂና ግልጽ በማድረግ ቁልፍ ሚና ይጫወታል ያሉት አምባሳደር ካቲ ስራቸውን በሚሰሩበት ወቅት ወከባ፣ ማስፈራሪያና ጥቃት የሚደርስባቸው ጋዜጠኞች ሊኖሩ አይገባም ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክብራትና ክብራን አድማጭ ተመልካቾቻችን ዝግጅታችንን ወደ ማጠናቀቁ እየተቃረብን ነው። የስርጭቶቻችንን አጋጣሚዎች ወይም እንዴት እንደምታገኙን እናስታውሳችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናጋራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አርያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደ ልትደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ክቡራትና ክቡራን አድማጭ ተመልካቾቻችን ለማክሰኞ ምሽት ያዘጋጀነውን እዚህ ላይ ያበቃን። ነገ ረቡዕ እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተቀሩት ባልደረቦች ጋር በዚሁ የተሰናበትን። ሰላም፣ ደህና እደሩ።